You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namas at New Thailand. Mulu program and date madam at the Michelin Meradat, SBS.com.au <laughs> slash Sam Ato Zarifuna Bebe Yigzao. በለንደን የኢትዮጵያ ኤምባሲ የፖለቲካ ጉዳይ ኃላፊና የታላቁ ህዳሴ ግድብ በውጭ ጉዳይ ሚኒስቴር የድርድር ልኡክ ቡድን አባል በተከታታይ ለአምስት ጊዜያት ያህል በኢትዮጵያ ሱዳንና ግብፅን ያካተተ የዩናይትድ ስቴትስ መንግስትንና የዓለም ባንክን እንደዚሁ በታዛቢነት እያቀፈ ድርድሮች ተካሂደዋል ድርድሩ ለምን አስፈለገ ዋነኛው የመደራደሪያ አጀንዳዎች ውስጥ ምን ነበሩ በአምስቱ ጊዜያት በተከታታይ ተተኩሮበት የነበረው አመሰግናለሁ አሰታሰው አባይ እንደሚታወቀው ድንበር ተሻጋሪ ወንዝ ነው ሀገራትን እያቋረጠ የሚሄድ ኢትዮጵያ መነሻ ይሁን እንጂ አስራ አንድ ሀገራት የሚጋሩት ነጭ አባይን ጨምሮ እንግዲህ ወደ አስራ አንድ ሀገራት የተፋሰሱ አባል የሆኑበት ድንበር ተሻጋሪ ወንዝ ነው። ያ ማለት ኢትዮጵያ ብቻዋን ለብቻዋ የምትይዘው ወይም ብቻዋን የምትጠቀምበት ወንዝ አይደለም ማለት ነው። ስለዚህ ከግርጌ የተፋሰስ ሀገራት ወይም ውሃ ተቀባይ ሀገራት ጋር በአንድም በሌላ መልኩ በሀገራቱ መካከል አጠቃቀሙን፣ አስተዳደሩን በተመለከተ የወንዙን ስምምነት ድርድር ያስፈልጋል ማለት ነው ይሄ እንደ አንድ ተፋሰስ ሲታይ የአስራ አንዱ ሀገራት ለአስራ ሶስት አመት ድርድር ያደረጉበት የናይል ትብብር ማዕቀፍ የምንለው ራሱን የቻለ አንድ ሁኔታ አለ። አስራ ሶስት አመት የፈጀ ድርድር ተካሂዷል። ወደዚህኛው ስንመጣ ግን የታላቁ ኢትዮጵያ ህዳሴ ግድብ በጥቁር አባይ ላይ የሚሰራ ትልቅ ግድብ ነው እንደሚታወቀው። በዋናነት በቀጥታ የሚመለከታቸው ሶስት ሀገራት አሉ። ኢትዮጵያ የግድቡ ባለቤት ናት። ግድቡ ከሚሰራበት ቦታ ጉባ በቅርብ ርቀት የምትገኘው ሱዳን አንደኛው ሀገር ናት። ሌላኛው በተፋሰሱ የመጨረሻ ወይም የግርጌ ሀገር የምንላት ግብጽ ና ስለዚህ ሶስቱ ሀገራት በአንድም በላ መልኩ አንደርስታንዲንግ ወይም የጋራ መግባባት ሊኖራቸው ይገባል ማለት ነው። ኢትዮጵያ በቅልቦና በትብብር መንፈስ ይሄ ግድብ ከተጀመረ ጊዜ ጀምሮ ሶስቱ ሀገራትን ያማከለ አሰራር ተከትላለች። የዚህ የሶስትዮሽ ኮሚቴ እንዲቋቋም በማድረግ እንዲነሳ ሀሳቡን በማመንጨት የበኋላም ኢንተርናሽናል ፓናል ኦፍ ኤክስፐርት የሚባል ተቋቋመ። ከዛ የዓለም አቀፍ የባለሙያዎች ቡድን ኢንተርናሽናል ፓናል ኦፍ ኤክስፐርት አይ ኩ የምንለው አስር አባላት ያሉት ሁለት ከኢትዮጵያ ሁለት ከግብፅ ሁለት ከሱዳንና አራት ባለሙያዎች ከተለያዩ ሀገራት እንደዚህ የተቋቋመ ነበረ። ሁለት ሺ አስራ ሶስት እንደ አውሮፓውያን አቆጣጠር ኢትዮጵያ ወደ መቶ ሀምሳ ሶስት ሰነዶች ሰጠች፣ እንዲመረመሩ ተደረገ፣ ምክር ሀሳቦች ቀረቡ። እነዛም ምክር ሀሳቦች ኢትዮጵያ እና ሱዳን ወዲያውኑ ተቀበሉ፣ ግብፅ በወቅቱ አንገራገረች። በኋላ ጥናቶቹ ይሄ ምክር ሀሳቦቹ በዋናነት በሶስቱ ሀገራት መካከል ትብብርን ለማጎልበት መተማመንን ለማጎልበት እምነትን ለማጨመር በሶስቱ ሀገራት መካከል መግባባት እንዲኖር ለማድረስ፣ ምንም እንኳ ኢትዮጵያ ብትሰራቸውም በጋራ እንዲሰሩ ጥናቶች ምክር ሀሳብ ቀረበ። ያንን ኢትዮጵያ በደስታ ነው የተቀበለችው። ምክንያቱም ይበልጥ ከሀገራቱ ጋር የማቀራረብ ስለሆነ በድርድር ማለቅ ስላለበት ጉዳዩ ማለት ነው። ያው ጥናቶች ይጀመሩ ተባለ። ያንን እነዚህ ጥናቶች ለማድረግ የሶስትዮሽ ብሔራዊ ኮሚቴ የሚባል አምስት አምስት ባለሙያዎች ያሉት ጥባት አስራ አምስት ባለሙያዎች ከሶስቱ ሀገራት የተወጣጡ ኮሚቴ ተቋቋመ። ጥናቶቹን ለማድረግ አማካሪ ተቀጠረ። ረጅም መንገድ ነው ጉዞው። በመሀል አንዳንድ ችግሮች ነበሩ። ሶስቱ ሀገራት እንደገና የመሪዎች መግለጫ ስምምነት ሁለት ሺህ አስራ አምስት እንደ አውሮፓውያን አቆጣጠር መጋቢት ወር ላይ ካርቱም ተፈራረሙ። በመሪ ደረጃ ጥናቶቹ እንዲካሄዱ ተወሰነ። ጥናቶቹን ለማጥናት እንቅስቃሴዎች ተጀመሩ። አሁንም አንዳንድ ችግሮች መጡ። የችግሩ ዋነኛ ምንጭ እንግዲህ አስራ ዘጠኝ ሀምሳ ዘጠኝ ስምምነቱ የመቅኝዛ ስምምነቱ ወይም ግብጽ አሁን አለኝ የምትለው አጠቃቀም በእንግሊዝኛ አጠራሩ ከረንት ዩዝስ የሚል ጽንሰ ሀሳብ እዛ ውስጥ ኢትዮጵያ እንድትቀበል ለማድረግ የተደረገ ጥረት ነበር። ስለዚህ ጥናቶቹ ወደፊት መሄድ አልቻሉ ማለት ነው። ስለዚህ ምንድን ነው የተደረገው? በኢትዮጵያ በኩል ይሄን ነገር ወደፊት መውሰድ አለባት። ይሄ ከነዚህ የሀገራት ጋር እየተጨቃጨቀን እየተነሳረክን እስከ መጨረሻው ድረስ አንምርም። ትልቁ ነገር ምንድን ነው? ኢትዮጵያ የአሁንና የወደፊት ትውልዷን የአባይ ውሃ የመጠቀም መብት የማረጋገጥ የማስጠበቅ መብት ብቻ ሳይሆን ግዴታ አለባት እንደ መንግስት፣ የትውልድ ጉዳይ ስለሆነ የመጠቀም ግዴታ ስላለባት፣ አባይ ራሱ የኢትዮጵያ የህይወት ጉዳይ ስለሆነ በብዙ መልኩ ሲታይ፣ ቁጥሮቹን በኋላ እናያቸዋለን። ስለዚህ ይሄ ነገር መቋጨት አለበት ነው በኢትዮጵያ በኩል የቀረበው ሀሳብ። ምንድን ነው አይ እንደዚህ ከሆነ ጥናቶቹ ወደፊት አይሄዱም። ምክንያቱም መሰረታዊ ልዩነቶች አሉ። መሰረታዊ ልዩነቶቹ አሁን ካለው አጠቃቀም አንጻር ነው። ግብጽ አሁን አለኝ የምትለው አጠቃቀም በቅኝ ግዛት ውል የተመሰረተ ኢትዮጵያ ማታውቀው ኢትዮጵያ አባል ያልሆነችበት ስርዓትን የመቀበል ያክል ስለሆነ ይሄም የናይል ትብብር ማዕቀፍ ወይም ሲኤፍ የምንለው ሁለት ሺ አስር ላይ የተፈረመው ቅድም ያነሳኋት ከአስራ ሶስት አመት ድርድር በኋላ እሱን የሚሽር ስለሆነ ወደ ውሃ ክፍፍል የሚገባና በህዳሴ ግድብ አስታኮ ወደ አልሆነ ጭቅጭቄ የሚወስደን ዘላቂ ወደ አልሆነ ስምምነትም የሚወስደን ስለሆነ ይሄ ነገር መስተካከል አለበት። ይህን ነገር ለማስተካከል ደግሞ ጉዳዩ በቴክኒክ ብቻ መወሰን አለበት ነው። ግብጾቹ እንግዲህ በአንድም በሌላ መልኩ ጭንቀት አለባቸው ለህዝባቸው በአንድም በሌላ መልኩ በተለይ ስልጣን ላይ ያሉት አካላት ያልሆነ መረጃ ለህዝባቸው ሲመግቡ ስለኖሩ አንዳንዱ ህዝብ አባይ ከሌሎች ሀገራት ጋር የሚጋሩት ሳይሆን ከእሷንም የሚመነጭ ነው የሚመስላቸው። እዛው ከደቡብ ግብጽ የሚነሳ ነው የሚመስላቸው። ስለዚህ ከፍተኛ የሆነ የፐብሊክ ሪሌሽን ወይም ደግሞ የህዝብ አስተያየት ችግር አለባቸው። ስለዚህ እንደ ጎረቤት ሀገር ዘላቂ የሆነ ሰላም ለማምጣት እንዴት እንተጋገዛለን የሚለው ሲታይ፣ ጉዳዩን መፍታት ያስፈልጋል። ለምሳሌ ጉዳዩ ሙሉ በሙሉ የቴክኒክ ሆኖ እያለ የውጭ ጉዳይ ሚኒስትሮች ይጨመሩበት ተባለ። የፖለቲካ ዘርፍ አለው ማለት ነው። የሀገራት የሚመስለኝ መለከት እሺ ተብሎ የስድስትዮሽ የሚባል ስብሰባ ተካሄደ። የውጭ ጉዳይ ሚኒስትሮች እና የውሃ ጉዳይ ሚኒስትሮች በጋራ ያሉበት ስብሰባ። ከዛ እንደገና ደግሞ አሰቡ አሰቡና እንዲያው እባካችሁ የዘጠኞች ስብሰባ ይደረግልናሉ። ይሄ ደግሞ ምንድን ነው የውጭ ጉዳይ ሚኒስትሮች የውሃ ጉዳይ ሚኒስትሮች እና የሀገራቱ የደህንነት ኃላፊዎች። ይሄ የሆነው እንግዲህ ምንድን ነው ግብጽ ውስጥ ጉዳዩን የሚዘውረው የሀገሪቱ የደህንነት መስሪያ ቤት ስለሆነ ነው። ጉዳዩ የቴክኒክ መሆን እያለበት በቴክኒክ የሚፈታ ጉዳዩ ምሳሌ በዛ ደረጃ እንዲታይ ለማድረግ ወሰኑ። ፍላጎት አላቸው። ስለዚህ በእኛ ዋናው መሰረታችንን ይዘን እስከ ቆምን ድረስ የሚፈጥርብን ምንም ለውጥ ስለሌለ፣ የሚያመጣብን ጉዳት ስለሌለ፣ መርሃችንን ጠብቀን እስከሄድን ድረስ የሚመጣ ለውጥ ስለሌለ በዚሁን ቀጥን እንቀበላቸው በሚል ተቀበልናቸው። ይህ እንግዲህ ጃንዋሪ ሁለት ሺ አስራ ስምንት ነው የተወሰነው። ኤፕሪል ሁለት ሺ አስራ ስምንት እንደ አውሮፓውያን አቆጣጠር በሚያዚያ ወር ሁለት ሺ አስራ ስምንት ማለት ነው የመጀመሪያ ስብሰባ ተካሄደ ካርቱም ኤፕሪል አምስት እዛም ጥናቶቹን ወደፊት ለማስኬር ተሞከረ ኢትዮጵያ ቅድም የጀመርኩት ነገር ይሄ እንዴት ነው ወደፊት የምናስኬረው ጥናቶቹ ሊቀጥሉ አልቻለም ስለዚህ ትኩረት የሚያስፈልግበት ዋና ጉዳይ ላይ ብቻ ትኩረት እናድርግ በሚል ሳይንቲስቶች ቡድን እንዲቋቋም የቴክኒክ ጉዳይ ብቻ እንዲሆን ጉዳዩ ለማድረግ ጥረት አደረገች እንግዲህ የካርቱም ኤፕሪል አምስት ሚያዝያ አምስት ሁለት ሺ አስራ ስምንት የነበረው ስብሰባ ሳይሳካ ቀረ። በግብጽ የሚተኝነት ማለት ነው። ከዛ በወሩ በአስራ አምስት ግንቦት ሁለት ሺ አስራ ስምንት እንደ አውሮፓውያን አቆጣጠር ሚያ አስራ አምስት አዲስ አበባ ላይ ስብሰባ ተካሄደ። የዘጠኝዮች የሚባለው በመሪዎቹ ውሳኔ መሰረት እዛ ላይ ኢትዮጵያ ናሽናል ኢንዲፔንደንት ሳይንቲፊክ ሪሰርች ግሩፕ የሚባለው የሶስቱ ሀገራት የብሔራዊ ገለልተኛ የጥናት ቡድን የሚባል እንዲቋቋም ሀሳብ በማቅረብ ከሶስቱ ሀገራት የተውጣጡ ሳይንቲስቶች የተለያዩ ቢሆኖችን ሙሌቱን በተመለከተ፣ የውሃ አለቃቀቁን በተመለከተ ፍትሐዊና ምክንያት ያጠቃቀሙ መሰረት በማድረግ ሳይንሳዊ በሆነ መልኩ የመፍትሄ አቅጣጫ አማራጮች እንዲያቀርቡ ውሳኔ ቀረበ። ዘጠኝ ስብሰባዎች እንዲካሄዱም ተወሰነ። አምስት ስብሰባዎች እንደተካሄዱ ሶስቱ ሀገራት የሚስማሙባቸው ከሞላ ጎደል የጋራ መግባባት የሚደርሱባቸው ሁኔታ ተፈጠረ። ነገር ግን በግብጽ በኩል አይ እኔ ከየውሃ ሚኒስትሩ አዲስ አበባ ስብሰባ ተካሄዱ። በሀያ አምስት ሴፕቴምበር ሁለት ሺ አስራ ስምንት ሀያ አምስት መስከረም ሁለት ሺ አስራ ስምንት እንደ አውሮፓውያን አቆጣጠር አይ እኔ ወደ ሀገሬ ተመልሼ ከተለያዩ ባለድርሻ አካላት ጋር መመካከር አለብኝ አሁን ቃለ ጉባኤ አልተፈራረም እና ተመካክሬ ተመልሼ ልምጣ ወደ እናንተ በሚል ሀሳብ አቀረበ። ኦኬ ምንም ችግር የለውም ያድርጉ ተባሉ። የሀገሪቱ ውሃ ሚኒስትር ሙሐመድ አብድላቲ። ከዛ በኋላ ቄሱም ዝም መጽሐፉም ዝም ሆነ። ቢጠበቁ የለም፣ ቢጠበቁ የለም፣ ቢጠበቁ የለም። ደብዳቤም ተላከ፣ በኛ በኩል ያው በተነጋገርነው መሰረት ይህን ነገር እንቋጭ፣ የእናንተን ፊርማ እና ውሳኔ እንጠብቃለን የሚል መልዕክት ተላከላቸው። አይ እኛ ብዙ ጥያቄዎች አሉን፣ አንመጣም የሚል ነገር እንደዚህ እንድንወያይ እንደገና እንፈልጋለን የሚል ነገር መጣ። ፌብሩዋሪ ዘጠኝ ሁለት ሺ አስራ ዘጠኝም ስብሰባ ተካሄደ ኢትዮጵያ ውስጥ። ከአፍሪካ ሕብረት የመሪዎች ጉባኤ ጎን ለጎን ሶስቱ የውሃ ሚኒስትሮች ተገናኙ። አልተስማሙም። ከዛ የሶስቱ ሀገራት መሪዎች በኢትዮጵያ በሚኒልክ ቤተ መንግስት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ሰብስበው ፕሬዚዳንት አልበሽር እና ፕሬዚዳንት ሲሲ ተገናኝተው አቅጣጫ አስቀመጡ። ይሄ ጉዳይ የቴክኒክ ጉዳይ ነው ሳይንሳዊ በሆነ መንገድ ተነጋገሩ። ቀሪዎቹን አራት ስብሰባዎች አድርጋችሁ የመፍትሄ አማራጮቻችሁን አቅርቡልን የሚል መመሪያ ያስቀመጡ መሪዎቹ። ማለት ያው አቅጣጫ ተቀምጧል። ሂደቱን ለማስቀጠል ጥረት በሚደረግበት ጊዜ አጋጣሚ ሆኖ ሱዳን ያልሆነ ችግር ውስጥ ገባች። የውስጥ የፖለቲካ ችግር ስብሰባዎችን ማካሄድ አልተቻለም። ሚያዚያ ወር ላይ ሁለት ሺህ አስራ ዘጠኝ ስብሰባውን ለሚያካሄድ ተወስኖ ነበረ። ካርቱም በነበረባት የውስጥ ችግር ምክንያት ስብሰባውን ማካሄድ አልተቻለም፣ ዘገየ። ከዛ የግብፅ ኔጋቲቭ ካምፔን የምንለው አሉታዊ የሆነ ዘመቻ በመላው ዓለም በዚህም በዚያ ሲደረግ አስተዋልን። ኢትዮጵያን ሆም ብሎ እንደዚህ ያደረገች ብሎ ለመክሰስ ሳታደርግ ማለት ነው። ወዲያው ወደ ሰኔ ወር በዚያው አመት ሁለት ሺ አስራ ዘጠኝ ማለት ነው፣ ክቡር የውጭ ጉዳይ ሚኒስትር ላቶ ገዱ አንዳርጋቸው አርጋቸው የክቡር ጠቅላይ ሚኒስትር መልእክት ይዘው ወደ ግብፅ አምርተው ከሀገሪቱ መሪ ጋር ተነጋገሩ። የግብፅ ፕሬዚዳንት እኛው እንዲያው ሀሳብ አለንና ብትሰሙን እንፈልጋለን አሉ። የሀገሪቱን የውሃ ሚኒስትርም እንደሚልኩ ተናገሩ። ችግር የለም ይምጡ የሚል ሀሳብ ሰጠናቸው። ምክንያቱም እኛ ውይይቱን መቋጨት እንፈልጋለን። የውሃ ሚኒስትሩ ሱዳን ደረሱ። ከዛ ኦገስት አንድ ላይ ኢትዮጵያ መጡ። መጥተው የግብፅ ሀሳብ አዲስ ሀሳብ ፕሮፖዛል የሚል ነገር ይዘው መጡ። ይሄ የግብጽ ሀሳብ የሚለው ምንድን ነው ብለን ሲናይ እንዲያው ቅኝ ንግዛችሁ እናንተ የውሃ ቅኝዎቻችን ሁኑ የሚል ሀሳብ ያለው ፍጹም ተቀባይነት የሌለው አስነዋሪ የሆነ ከአንዲት ሀገር የማይጠበቅ ፕሮፖዛል ወይም ደግሞ ሀሳብ የሚሉትን ነገር አየንና አዘን ወዲያውኑ ነው እንደማንቀበለው ለሀገሪቱ መንግስት ያሳወቅ ነው። እዛ ስብሰባ የምንቀጥለው ካቆምንበት ከሀያ አምስት ሴፕቴምበር ሁለት ሺህ አስራ ስምንት ነው የተጀመረ ፕሮሰስ አለ። መሪዎቹ ያስቀመሩት አቅጣጫ አለ። በዛ መልኩ እንቀጥላለን የሚል ሀሳብ ቀረበ። ስብሰባ መስከረም አስራ አምስት ሁለት ሺህ አስራ ዘጠኝ በካይሮ ተደረገ። ከዛ የጥቅምት መጨረሻ ላይ ካርቱም ቀጠለ ስብሰባ። አሁን በዚህ መሀል ግብጽ በቅልብ ቦና መንቀሳቀስ እየነበረባት ስብሰባዎቹ ካርቱም ላይ የነበረው እንግዲህ ስብሰባ ከሰላሳ ሴፕቴምበር እስከ ኦክቶበር አምስት የነበረው ስብሰባ እጅግ ጥሩ የሚባል ሶስቱ ሀገራት የሚነጋገሩባቸው የጋራ ነጥቦችን ወደ ስድስት የሚሆኑ ነጥቦችን ለይቶ ያወጡበት ነበር። መስማማትም ይችሉ ነበረ። በመሀል የግብፅ ፕሬዚዳንት ከአሜሪካው ፕሬዚዳንት ጋር ተነጋግረው እንዲያው እባክዎች የሸምግሉኝ አይነት ነገር የአሜሪካውን ፕሬዚዳንት እንደጠየቁ ሰማ። የተባበሩት መንግስታት ድርጅት የመሪዎች ጉባኤ ጎን ለጎንም ሁለት መሪዎች ተገናኝተው እንደተነጋገሩ ሰማን። እዛ የተባበሩት መንግስታት ድርጅትም ላይ ጉዳዩን የፖለቲካ ይዘት ለመስጠት እና ለማጦዝ ጥረት ሲደረግ አስተዋል። መሰረታዊ ሲሆኑ አንዳንድ ክሶችን የመሰሉ ነገር እንደቀረቡ አስተዋልን። እንግዲህ የሶስቱ ሀገራት ድርድር እየተካሄደ ባለበት ሁኔታ ነው የግብፁ ፕሬዚዳንት በዛ መልኩ የተንቀሳቀሱት ማለት ነው። ኦክቶበር ሶስት ላይ እንደ አውሮፓውያን አቆጣጠር ድርድሩ እየተካሄደ የአሜሪካ አስተዳደር የፕሬዚዳንት ትራምፕ አስተዳደር መግለጫ ወጣ። ያ እሱንም አስተዋልን። የራሳችን ማቋም ገለጸ። ይህ በእንዲህ እያለ ነው እንግዲህ አሜሪካ የግምጃ ቤት ኃላፊ እንዲያው ሶስታችሁ፣ እየተነጋገራችሁ እንደሆን እናውቃለን። በግድቡ ዙሪያ እስካሁን ስትደራደሩም ቆይታችኋል። እንዲያው ያላችሁን ነገር ብንሰማችሁ ደስ ይለናል። አሁን እንግዲህ አሜሪካ እንደ አሜሪካ አሜሪካ ነው፣ የራሱ የሆኑ ጥቅሞች አሉት፣ ፍላጎቶች አሉት። የሶስቱ ሀገራችን የራሳችን ፍላጎት አለ። ስለዚህ ኢትዮጵያ አውትራይት ሪጀክት ማድረግ ሳይሆን ይህን ነገር ወይም ደግሞ አንቀበልም ማለት ሳይሆን ያለውን ነገር እውነት አሁን ማስረዳት ነው። ምክንያቱም ውሸት ሲደጋገም እውነት ይመስላል። በውሸት አስተሳሰብ የተያዘ ዘመቻ ስለነበረ እሱን ማፍረስ የመጀመሪያውና ትልቁ አንዱ ግብ ሊሆን እንደሚገባ፣ የሀገራችንን ብሔራዊ ጥቅም ማስተዋወቅ፣ የኢትዮጵያን ፍላጎት ኢትዮጵያ ያደረገችውን ነገር ማስተዋወቅ ስለሚገባ እንስማቸው ላሉት ሰዎች ሲደን ያለን ሀሳብ ንገራቸው የሚል ሀሳብ መጣ። ከዛ በፊት ቀደም ብሎ አቋማችሁ የነበረው ወደ ጭራሽ አንሄድም ይህንኑ አናደርግም የሚል ነበር። ይሄኛው አሳሳይ የመጣው በዚህ አይነት ቅን መንፈስ ነው ወይስ በአሜሪካ በኩል ፖለቲካዊም ሆነ ኢኮኖሚያዊ ጫናዎች ስላሉ ነው? ወደ ሱ የመጣሁ ነው። ወደ ሱ የመጣሁ ምንድን ነው ኢትዮጵያ ግብጾቹ ከዛ ቀደም የአሜሪካ ወገን ሳይሆን በዋናነት የዓለም ባንክ ያደራድረን የሚል ጥያቄ ነበር የጠየቁት። ያደራድረን አሁንም አደራዳሪ የለንም፣ ሶስተኛ ወገን አይ ሶስተኛ ወገን አያደራድረንም። በመሪዎች መግለጫ ስምምነቱ መሰረት ነው የምንቀጥለው፣ አደራዳሪ አያስፈልገንም ብለን የተናገር ነው የሚያደራድረን ሶስተኛ ወገን የለም ነው። ያ የኢትዮጵያ አቋም ነው፣ በፊትም ነበረ፣ አሁንም አለ። እንደ ሀገር የዓለም ባንክን በተመለከተ የነበረንም አቋም ያን ነው። ለምን ከእኔ እንደዚህ ነው እንደዛ ነው ሳይሆን ጉዳዩ በባለቤትነት መጀመሪያ የሚፈታው በሶስቱ ሀገራት ነው የሶስቱ ሀገራት ጥቅም ዘላቂ በሆነ መንገድ እንዲጠበቅ ለማድረግ ሶስቱ ሀገራት አይን ላይን እየተያዩ ይህን ችግር በራሳቸው ባለሙያዎች በራሳቸው እይታ በራሳቸው አረዳድ መፍታት አለባቸው ነው። ኖቨምበር ስድስት ስኬት ጠየቁ። አሁን ግብጾቹ ግን የጠየቁት ምንድ ነው? አሜሪካን አደራድሪን ሜዲዬሽን የምንለው ማለት ነው ሸምጊን የሚል ነው። በእኛ ልኡካን በኩል ክቡር የውጭ ጉዳይ ሚኒስትራችንን ክቡር የውሀ ሚኒስትሩ ዶክተር ስለሺ በቀለ እዛው ላይ የተናገሩት ምንድነው ነው መሪዎቻችን አዘውናል መሪዎቻችን አራት ስብሰባዎች ቀሪ ስላሉ እነሱን እንድናደርግ፣ እንድንጨርስ፣ እንድናከናውን አዘውናል። በዛ መሰረት ነው እንጂ የምንሄደው ሶስተኛ ወገን አደራዳር የሚባል ነገር አይገባም ነው መሪዎቹ ያስቀመጡት አቅጣጫ ይሄንን ነው። በተለያዩ መንገድ ያስቀመጡት አቅጣጫ ይሄንን ነው። እንደዛ ሲባል አሜሪካኖቹ እንደማይሆን ሲገባቸው፣ ማደራደር እንደማይችሉ ሲገባቸው፣ አይ እንግዲያው ታዛቢውንን ቴክኒክ ውይይት ስታደርጉ እንያችሁ ነው መታዘብ ብቻ ነው ኦብዘርቨር የምንለው ማለት ነው። አንድ ሀገር ታዛቢ ሲሆን፣ አንድ ሶስተኛ ወገን ታዛቢ ሲሆን ታዛቢ ነው የራሱ የሆኑ መርሆዎች ያሉት የሚሄድባቸው አቅጣጫዎች አሉት ማለት። እንደዛ ሲባል እኛ ቅድም ያልኩት ነው። አሁን እንግዲህ ግብፅ የራሱ የሆነ የሕዝብ አስተያየት ችግር ስላለበት እንዲያው የሚደበቅበት የወንድ መንገድ የሚፈልገ ያለ መሰለን ለዘመናት በውሸት ሀቲት ወይም ፎልስ ዲስኮርስ ላይ የተመሰረተ አካሄድ ስለተከተለ ኢትዮጵያ ግድቡን አትገነባውም እንደዚህ አታረገውም ቁመቱ ይቀንስ ወርዱ ይጠር እንዲህ የሚል ሀቲት ስለነበረ የግብፅን ታሪካዊ መብት የሚባል የማይታወቅ በቅኝ ግዛት ስምምነት ላይ የተመሰረተ ነገር አስጠብቃለሁ እያለ ስለነበረ መውጫ ቀዳዳቷል፣ ማጣፊያው አጥሮታል እና እንዲሁ አሜሪካ ታዛቢ ነው፣ ዓለም ባንክ ታዛቢ ነው፣ እዚህ ስምምነት ላይ ደርሰናል የሚል አመለካከት አምቶ ከሆነ በቅን ልቦና ከሆነ የሆነ ነገር ጥሩ ኢትዮጵያ ቅልብ ቦና ነው ያላት። ይሄ ነገር ማለቅ አለበት መጠናቀቅ አለበት። እድሜ ልካችንን እየተንገታገትን እድሜ ልካችንን እግራችን እየተጎተተ በድርድር አንዳንዱ ከተማ አንዳንዱ ከተማ ልንሄድ አይገባም። ጉዳዩ በትብብርና በድርድር መቋጨት አለበት የሚል እምነት ስላላት፣ በኢትዮጵያ በቅልብ ቦና አሜሪካኖቹ ከአለም ባንክ ጋር አማካሪ ሆነን እንቀጥል የሚለውን ነገር ተቀበለች። በቅን ልቦና የተደረገ ነገር ነው። ከዛ በኋላ እስከ በቅንነት መንፈስ እንዳሉት ከተቀበላችሁ በኋላ በኢትዮጵያ ወገን በኩል አምስቱ ውይይቶች ከስምምነት ላይ የደረስባቸኋቸው እና አለመግባባት ላይ የደረሰችሁባቸው ጉዳዮች ምን ነበሩ? አራት ውይይቶች ይካሄዱ ተብሎ ስለነበረ አራት ውይይቶች እንዲካሄዱ በተወሰነው መሰረት በአዲስ አበባ፣ በካርቱምና በካይሮ አራቱ ስብሰባዎች ተካሄደዋል። የቴክኒክ ስብሰባዎች እኛ ባስቀመጥ ነው መሰረት እዛ ላይ ታዛቢዎቹ ስለነበሩ በአንድም በሌላ መልኩ በግብፅ እንትኖች አይተን ነበረ። ለውጦች ኢቭን የምንድን ነው የአነጋገር ለዛው ሁሉ ተቀይሮ ከመጮህ ከመጃፈት ቀስ ብሎ በእርጋታ የመናገር ነገር ጉዳዮቹ በቴክኒክ ደረጃ ብቻ እንዲወሰኑ ለማድረግ ጥረቶች አስተውለናል። ይሄም ያበረታታ ነበረ። ቅድም ያነሳሁት ኦገስት አንድ ሁለት ሺ አስራ ዘጠኝ እንደ አውሮፓውያን አቆጣጠር ግብጾቹ አመጥቷቸው የነበሩ እጅግ አስነዋሪ የነበሩ ተቀባይነት የሌላቸው የተለያዩ ሀሳቦች በአንድም በሌላው መልኩ ውድቅ እንዲሆኑ ተደርገው ነበር። በዚህ ሂደት ውስጥ ማለት ነው። አራቱ ስብሰባዎችም ሲካሄዱ ጉዳዩ በቴክኒክ እንዲወሰን ለማድረግ የተሞከረውም ከዚህ አንጻር ነው። የራሱ የሆኑ ስኬቶችም አሉት። ስኬቶች ሲባሉ ምንድና ስኬቶች የሚባሉት ለምሳሌ ለቃቀቅ ላይ እንዲደረግ ለማድረግ ተሞክሮ ነበር። በሂደት እንግዲህ ኖቨምበር ስድስት ላይ የወጣው የጋራ መግለጫ ላይ አሜሪካ እየተመላለሱ ሀገራቱ ታዛቢዎቹ ድጋፍ እንዲያደርጉ ከማለት የደረስንበትን እንደ ሀገር አፕዴት የማድረግ ነገሮች ነበሩ። አሁን ዲሴምበር ናይንም የነበረው ስብሰባ ላይ የዛ አካል ነው። ጃንዋሪ አስራ አምስት የነበረውም የዛ አካል ነው። በሚያሳዝን ሁኔታ ለውጦች እያየን የመጣ ነው። ግን ከዚህ በኋላ ባሉት በተለይ የጃንዋሪ ወር መጨረሻ ጀምሮ የቅልቦና የገባንበት ነገር አንድ ሀገር ታዛቢው በተለይ የግርጌ ተፋሳሱን ሀገር ፍላጎት ጥቅም ለማስጠበቅና የውሃ ምንጭ የሆነችውን ሀገር ኢትዮጵያን ጥቅም የሚጎዳ አካሄድ መከተል ሲጀምር ይሄ አይሆንም የሚል ነው። የግድቧ አሞላልን በተመለከተ ለምሳሌ መሰረታዊ በሚባል መልኩ መግባባት አለ። እዚህ ላይ ሰው አንድ የሚስተው ነገር አሞላሉ ችግር ሊሆን አይችልም። ሙሌቱ ችግር ሊሆን አይችልም። ጉዳዩም የውሃ አስተዳደር ወይም ዋተር ማኔጅመንት የምንለው ጉዳይም አይደለም። ምክንያቱም ኢትዮጵያ ለምሳሌ ይሄን ግድብ በሁለት አመት እና በሶስት አመት መሙላት ትችላለች። ቴክኒካሊ ወይም በቴክኒክ ደረጃ ወይም በስነ ውሃ ደረጃ ሃይድሮሎጂካሊ ይሄን ግድብ በሶስት አመት ጥንቅቅ አድርጎ መሙላት ይቻላል። የግድቡ ዲዛይን ግን ኢን ፓራለል ዊዝ ዘ ኮንስትራክሽን ሙሌቱን ስለሚያስኬድ በስቴጅ የሚሄድም ስለሆነ ለምሳሌ ግብጽ ኮንሰርኖች አሉኝ ወይም ስጋቶች አሉኝ እንዲህ ነው እንዲህ ነው ስትል ችግር የለም። ይሄ እንቅፋት ሊሆን አይገባል። በሙሌት ጊዜ በሚኖር ድርቅም ሆነ የረጅም ጊዜ ድርቅ እየተነጋገርን መሙላት እንችላለን። በስቴጅ እናደርገው፣ ከአራት አመት ከሰባት እናደርገው የሚለው የመጣው የግብፅን እና የሱዳንን ፍላጎት ምንድን ነው ለማክበር ነው። ኢትዮጵያም ሳትጎዳ ግብፅና ሱዳንም ሳይጎዱ ሙሌቱን ለማካሄድ ነው። ሙሌቱ ችግር የለበትም። ድርቅ እንኳ ቢመጣ ለምሳሌ ያኔ ክፉ ቀን በምንለው በአስራ ዘጠኝ ሰማንያዎች ብዙ ዜጎቻችን በሞቱ ጊዜ ግብጽ በሰላም ነው የኖረችው። ዝናቡ የጠፋው ኢትዮጵያ ውስጥ ነው። ለምን አስዋን ግድብ የአባይን የሶስት ዓመት ፍሰት መጠን ስላለው ድርቁን ማስተዳደር ድርቁን መግታት ስለቻሉ ማለት ነው። እንደዚህ በትብብር የምንሄድ ከሆነ ምንም ችግር የለም። ሙሌት ላይ ችግር የለም። ጠቅላላ በአጠቃላይ መልኩ የጋራ መግባባት ተደርሷል ማለት እንችላለን። በኋላ ችግር የመጣው ምንድን ነው ከአራት ዓመት እስከ ሰባት ዓመት ድረስ ስቴጅ ቤዝድ በምንለው ወይም ደግሞ በደረጃ ይሞላል ያለውን ግድብ ግብጾቹ ጭራሽ ከሰባት አመት በላይ በሚወስድ ከአስራ ሁለት አመት በላይ በሚወስድ መልኩ አንዳንድ ሀሳቦችን ይዘው ሲመጡ ነው። በተለይ ፕሮሎንግ ድራይ ኮንዲሽን የሚባለው ረዘም ያለ ዝናብ አጥር ጊዜ ከመጣ ከአማካይ በታች ከመጣ ኢትዮጵያ አንድ ቢሊዮንም ሁለት ቢሊዮንም ኪሎ ኪዩቢክ ሜትር ውሃ እንዳትይዝ ሊያደርግ የሚችል እጅግ አስቸጋሪ መቶ ሲመጣ ኢትዮጵያ ይሄ ተቀባይነት የለውም የሚል አቋሟን ግልጽ አደረገች ማለት ነው። እዛ ላይ ግብፅን የመወገን አካሄድ መጣ። አሁን እንግዲህ ይህን ነው ሙሌቱ ላይ ትንሽ ችግር የመጣው ይሄን ነው ዋና የሚባለው። መሰረታዊ ችግሩ ግን ያው አለቃቀቁ ነው። ግብጾቹ የሚፈልጉት የአባይን ጉዳይ አሁን ያለውን የታላቁ ኢትዮጵያ ሕዳሴ ግድብን እንደ ምክንያት በመውሰድ እንደ መወጣጫ ደረጃ በመውሰድ የፈረንጆቹ ስፕሪንግ ቦርድ እንደሚሉት እንደዛ እንደ መሰንጠሪያ በመውሰድ ለዘመናት የሞከረችውንና ያልተሳካላትን የቅኝ ግዛት ውሎች አባይን ሙሉ በሙሉ ለብቻ የመቆጣጠር ፍላጎት በኢትዮጵያ ላይ ለመጫን ስለምትሞክር ነው። በጊዜ በስርዋጽ ጥምን ለሆነ እንደ ዝም ብሎ ሸንቆር አድርጎ የሚያልፉ ቃላቶች አደገኛ ናቸው። እንደዛ ለማድረግ ሲጥሩ ሲታትሮ አስተዋልም። ያ ተቀባይነት የለውም ነው ለዛ በኢትዮጵያ በኩል የቀረበው አማራጭ ሀሳብ ምን ነበር? በእናንተ በኩል በእነሱ ዋነኛ የተባሉት አንድ የውሃ ሙሌቱ እና አጠቃቀሙ ላይ ከሆነ ከ12 እስከ 21 ዓመት ድረስ ይፈልጋሉ። እንደገና የ1959ም ስምምነት ውል ቢሳካላቸው ቢሆን ይሻሉ። ከነዚህ ከሁለቱ ውጪ ሌላ አንኳር የሆነ ዋነኛ ግልጽ የሆነ ልዩነት ምን አለ? በግብጽ በኩል በሱዳን በኩል የኢትዮጵያስ አማራጭ ሀሳብ ምን ነበር? ልዩነቱ ምንድን ነው? ይሄ የውሃ አለቃቀቁን በተመለከተ መሰረታዊ ልዩነት ይሄን ነው። ከዚሁ ባሻገር ግን ለምሳሌ የመረጃ ልውጥ፣ ለምሳሌ አሁን ሶስቱ ሀገራት የግድቡ ሙሌትና የውሃ አለቃቀቅ ላይ ብቻ ተኩሮ መስራት ሲገባቸው ተፈጻሚነት ወሰኑ የሚደርሱበት ስምምነት ስምምነቱ እንግዲህ የሚሆነው ምንድን ነው? የግድቡ የውሃ አሞላልና አለቃቀቅ የውሃ አለቃቀቅ ዓመታዊ የውሃ አለቃቀቅ ስርዓት ወይም መመሪያ ዝግጅት ነው። ይሄ መመሪያ የውሃ ሙሌትን የውሃ አለቃቀቅ ላይ ብቻ ነው ማተኮር ያለበት። የተፈጻሚነቱን ወሰኑ በዚሁ ልክ ነው ማለት ነው። ግብጾቹ የፈለጉት ግን ከዚሁ ባሻገር የሚሆኑ ቅድም የተጠቀሰው አለ የቅኝ ግዛት ስምምነቶችን ግብጾችን የብቻ ተጠቃሚ የሚያደርገውን ስርዓት ማስቀጠል አንዱ ነው። ከዚሁ ባሻገር ግን የኢትዮጵያን እጅ እግር ማሰር ነው። ይሄ መሰረታዊ ልዩነት ነው። ኢትዮጵያ ከታላቁ የኢትዮጵያ ሕዳሴ ግድብ በላይ ያሉ መሰረተ ልማቶቿን ከዚህ በላይ ወደ አራት የሚሆኑ ግድቦች ያሉን ነገ ከነገ ወዲያ የምንሰራቸው እነ ካራዶቢ አሉ፣ እነ መንዳዩ አሉ፣ እነ ማቢል አሉ፣ እነ ቤኮ አቦ የሚባሉ ግድቦች አሉ። እነዚህን ግድቦች መስራት እንዳንችል የሚያደርግ ወይም በእንግሊዝኛ አጠራሩ ፎርክሎዠር ኦፍ ፊውቸር ዴቨሎፕመንት የምንለው የወደፊት ልማቶችን የሚያቅም ሀረግ ውስጡ እንዲሸነቆር ይፈልጋሉ። ይሄ ሌላው መሰረታዊ ልዩነት ነው። ከዚሁ በተጨማሪ ግብጾቹ በአንድም በሌላ መልኩ የግድቡን የውሃ አለቃቀቅ አስተዳደር መቆጣጠር ይፈልጋሉ። ከአሁን በፊት አምጥተው የነበረው አካሄድ በእንግዲህ ሁለት ግድቦች አሉ፣ ትላልቅ ግድቦች ላይና ታች አሉ። የግብጽ ግድብ አለ፣ የኛ ግድብ አለ። መቀናጀት አለባቸው። የውሃ አለቃቀቁ መናበብ አለበት። የሚናበበው ግን ኢትዮጵያ መረጃ ትሰጣለች። ኢትዮጵያ በምትሰጠው መረጃ መሰረት ግብጽና ሱዳን ግድቦቻቸውን በዛ መልኩ ያስተዳድራሉ ማለት ነው። እያንዳንዱን ግድብ ማስተዳደር የእያንዳንዱ ሀገር ኃላፊነት ነው። ይሄ ሆኖ እያለ ግብጽ እንዲያው ጉባ ላይ መጥቼ ከእናንተው ጋር አብሬ ጉብ ልበል እናንተው ጋር አብሬ ግድቡን ላስተዳደር የሚል አመለካከት ይዛ መጣች። የተቀባይነት የለውም ነው። ይሄንን እንደገና በተዘዋዋሪ በጋራ ቅንጅት መድረክ ስም መጠነኛ የሆኑ የግድቡን አስተዳደር መለወጥ፣ ለምሳሌ አለቃቀቁን ዛሬ ማመንጨት ከሌለብኝ ወር በሚቀጥለው ወር የማመነጨውን ስርዓት መቀየር ካለብኝ ጊቤ ሶስት ላይ ለምሳሌ ወይም የጣና በለስ ላይ ወይም የተከዜ ግድብ ላይ ወይም የንፋሶቹ ላይ እንትማድረግ ከፈለግኩ እና ያን ግድብ የታላቁ ኢትዮጵያ ሕዳሴ ግድብ የሚያመነጭበትን ስርዓት በመጠነኛ መልኩ መቀየር ከፈለኩ ግብፅን አስፈቅጄ ወይም ሱዳን አስፈቅጄ እንዲሆን አይነት አካሄድ በግብፆቹ በኩል አለ። ያ ተቀባይነት የለውም። ይህ መሰረታዊ ልዩነት ነው። ከመረጃ ልውውጥም ጋር በተገናኘ መረጃ የምንለዋወጣው ፕሮቶኮል ሊኖረው ይገባል። ውል ሊኖረው ይገባል። ያ አጠቃላይ የተፋሰሱን በተመለከተ ሲኤፍ የሚባለው የናይለ ዝብር ማዕቀፍ ስምምነት አለ። ይሄ ነው። አንደኛ በዛ መልኩ ነው መሄድ ያለበት። ይሄ ባልሆነበት ሁኔታ መረጃ የምንለዋወጠው መሰረታዊ ሆኑ መረጃዎች ከግድቡ ውሃ አለቃቀቅ፣ ከግድቡ ወደ ግድቡ ከሚገባው ውሃ አንጻር እንጂ ወይም ኢንፍሎ ከምንለው አንጻር እንጂ ስለ ምን ያክል ሌቪሉ ይሄ ግድቡ ምን ያክል ውሃ አለው ምን ያክል ያመነጫል ከሚለው ጋር ተገናኝተው የእነሱ ግድብ አስተዳደር እንዲመች መጠነኛውን መረጃ ከመስጠት ውጭ የተለየ መረጃ የምሰጠው የለኝም ነው። በኢትዮጵያ በኩል የሚያስገድደኝ ነገር የለም። ይሄ ሌላ መሰረታዊ ልዩነት ነው፣ ከሀገራቱ ጋር ያለው ከተፈጻሚነቱ ወሰኑ ጋር አውረ የሚለው ነው። ግብጽ የውሀ ክፍፍል አሁን ትፈልጋለች። ያ የውሃ ክፍፍል ውል መሰረት እንዲሆን የማድረግ ነገሮች አሉ። እኛ እንደማንፈልገው ደግሞ ያውቃሉ። ስለዚህ ወደ ውሃ ክፍል የመውሰድ ነገሩ ይሄ በተፋሰስ ደረጃ መፈታት ያለበትን እሱንም እንትን የማድረግ ነገር ኢትዮጵያ ላይ ለመጫን የመሞከር ነገሮች አስተውለናል። መሰረታዊ ልዩነቶች ይመ ከሱዳን ጋር ልዩነት፣ እነሱ የራሳቸው ጥቅም አላቸው። ለጥቅማቸው ሲሉ ነው የሚሄዱት። እንዲሰርኩላቸው የሚፈልጓቸው ነገሮች አሉ። ማኔጀርን ናቸው ወይም ደግሞ የሚፈቱ ናቸው። የአናክምሳችን ልዩነት አለን ማለት አይቻልም። መሰረታዊ ልዩነት ያለው ግን ከግብፅ ጋር ነው ማለት ነው።